ከዓለም ዜናን ጀምር የዕለቱ ተረኛ ማንተጋፍቶት ስለሺ ያሰማናል። የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል። በቅድሚያም አርስተ ዜና የኢትዮጵያ አየር ኃይል መቀሌ ከተማ ኩያ የሚባል አካባቢ የሚገኘውን የአሸባሪው ህወሓት ታጣቂዎች ማሰልጠኛ ያለውን ተቋም መምታቱን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የትግራይ ቴሌቪዥን ጄቶች መቀሌ አካባቢ የአየር ጥቃት ሙከራ አድርጓል ሲል ዝርዝር ጉዳዮችን ሳይጠቅስ መዘገቡንም የፈረንሳይ ዜና አገልግሎት ገልጧል። የሱዳን መፈንቅለ መንግስት አድራጊዎችን የሚቃወሙ የተቆጡ ሰልፈኞች ዛሬ ዋና ከተማይቱ ካርቱም ውስጥ አውራ ጎዳናዎችን በሚቃጠሉ ጎማዎችና ድንጋዮች ዘጉም። ትናንት የሱዳን ጊዜያዊ ጥምር መንግስት ወታደራዊ ክፍል የሲቪሉ መንግስትን በማስወገድ ስልጣኑን መቆጣጠሩን በገለጠበት በሰዓታት ልዩነት በነበረው ተቃውሞ ቢያንስ አራት ሰዎች ተገድሏል። የጀርመን የሕዝብ እንደራሲዎች ምክር ቤት ቡንደስታግ ዛሬ ባካሄደው ሀያኛ ስብሰባ የሶሻል ዲሞክራቶች ፓርቲ ስፔድ አባል የሆኑት የ53 ዓመቷ የጤና ፖሊሲ ባለሙያ ቤርቤል ባስን የምክር ቤቱ ፕሬዝዳንት አድርጎ መረጠ። ዜናው በዝርዝር የኢትዮጵያ አየር ኃይል መቀሌ ከተማ ክያ የሚባል አካባቢ የሚገኘውን የአሸባሪው ህዋት ታጣቂዎች ማሰልጠኛ ያለውን ተቋም መምታቱን የመንግስት ኮሚኒኬሽን አገልግሎት አስታወቀ። በአየር የተመታው ቦታ በርካታ የህዝባዊ ወያኔ ሀርነት ትግራይ ህወሓት ታጣቂዎች የሚሰለጥኑበት የልዩ ኃይል ፖሊስ ማሰልጠኛ ተቋም መሆኑም ተገልጧል። ዛሬ በአየር የተደበደበው ቦታ ከመቀሌ ከተማ አምስት ኪሎ ሜትሮች ርቀት ላይ የሚገኝ መሆኑን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የመንግስት ቃል አቀባይት ሰላማዊት ካሳ የአሸባሪ ቡድኑ የህወሀት የስልጠና ማዕከል የዛሬው የአየር ጥቃት ኢላማ ሆኗል ማለታቸውንም የዜና ምንጩ አክሏል። በርካታ ቁጥር ያላቸው የቡድኑ ህገወጥ ወታደራዊ ምልምሎች በቦታው ወታደራዊ ልምምድ ያደርጉ እንደነበረ ቃል አቀባይቱ መናገራቸውን የዜና ምንጩ ጠቅሷል። የትግራይ ቴሌቪዥን ጀቱ ቶች መቀሌ አካባቢ የአየር ጥቃት ሙከራ አድርጓል ሲል ዝርዝር ጉዳዮችን ሳይጠቅስ መዘገቡንም የፈረንሳይ ዜና አገልግሎት ገልጧል። ባለፈው ሳምንት የኢትዮጵያ መንግስት የህወሀት ወታደራዊ ተቋማትና አገልግሎት መስጫዎች ያላቸውን የተለያዩ ቦታዎች ለስምንት ጊዜያት ደብድቦ ነበር። ጠቅላይ ሚኒስትር አብይ አህመድ ስለ ሰሜን ኢትዮጵያ ጦርነት ሁኔታ የሕዝብ ተወካዮች ምክር ቤት ቀርበው በቃል እንዲያብራሩ የኢትዮጵያ ዜጎች ለማህበራዊ ፍትህ በአጭሩ ኢዜማ የምክር ቤት አባላት ጠየቁም። የምክር ቤት አባላት ሆነው የተመረጡት የፓርቲው አራት አባላት ይህንኑ ለጠቅላይ ሚኒስትሩ በጻፉት ደብዳቤ ጠይቋል። በጥያቄያቸውም መንግስት ጦርነቱን በምን ያህል ጊዜ እንደሚያጠናቅቀው፣ ይህንን ለማሳካት ከጠቅላላው ህዝብና ከፖለቲካ ፓርቲዎች ምን እንደሚጠበቅ እንዲሁም ከጦርነቱ ጋር በተያያዘ ስለሚወጡ መረጃዎች ፍሰት ወጥነት አንስቷል። የምክር ቤቱ አባላት ጥያቄያቸውን ለህዝብ ተወካዮች ምክር ቤት አፈ ጉባኤ በጻፉት ደብዳቤ ማስገባታቸውም ተገልጧል። የኢዜማ የህዝብ ግንኙነት ኃላፊ አቶ ናትናይል ፈለቀ የቀረበው ጥያቄ ኢትዮጵያም አሁን ካለችበት ሁኔታ አንጻር እጅግ አንገብጋቢና መልስ የሚያሻው መሆኑን ለዶይቼ ቬለ ዲ ደብልዩ ተናግሯል። የምክር ቤቱ አፈ ጉባኤም ጠቅላይ ሚኒስትሩም በበጎ ተመልክተው ለጥያቄያችን መልስ እንደሚሰጡ የህዝብ ተወካዮች ምክር ቤት አባላት አስፈጻሚውን የመቆጣጠር ስልጣን እንዳላቸው የሚያሳይ ስለሆነ ያንንም በበጎ ተመልክተው ምላሽ ይሰጡናል የሚል እምነት ነው ያለ የኢዜማ ፓርቲ የምክር ቤት ተመራጭ አባላት ለጠቅላይ ሚኒስትር ዐብይ አህመድ ጥያቄያቸውን ያቀረቡት የሕዝብ ተወካዮች ምክር ቤት አሰራርና የአባላት የሥነ ምግባር ደንብን መነሻ በማድረግ መሆኑንም ተናግሯል። አቶ ናትናኤል ፈለቀ አያይዘው እንዲህ ያለውን አስፈጻሚው ለሕዝብ ተጠያቂ መሆኑን የሚያሳዩ የዲሞክራሲ ትግበራ ጥያቄዎችን ኢዜማ ወደፊትም ማንሳቱን እንደሚቀጥል አስታውቋል። የሱዳን መፈንቅለ መንግስት አድራጊዎችን የሚቃወሙ የተቆጡ ሰልፈኞች ዛሬ ዋና ከተማይቱ ካርቱም ውስጥ አውራ ጎዳናዎችን በሚቃጥሉ ጎማዎችና ድንጋዮች ዘጉ። ትናንት የሱዳን ጊዜያዊ ጥምር መንግስት ወታደራዊ ክፍል የሲቪሉ መንግስትን በማስወገድ ስልጣኑን መቆጣጠሩን በገለጠበት በሰዓታት ልዩነት በነበረው ተቃውሞ ቢያንስ አራት ሰዎች ተገድሏል። የሱዳን ጸጥታ ኃይላት በወሰዱት እርምጃም ከሰማንያ በላይ ሰዎች መቁሰላቸውን አሶሽየትድ ፕሬስ የዜና ምንጭ ዘግቧል። የዓለም አቀፉ ማህበረሰብ የሱዳን ጦር መፈንቅለ መንግስትን በጽኑ አውግዞታል። ጠቅላይ ሚኒስትር አብደላ አምዶክና ሌሎች ከፍተኛ ባለስልጣናት ከእስር እንዲፈቱም ጠይቀዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አስተዳደር ለሱዳን የድንገተኛ እርዳታ የሚያውለውን ሰባት መቶ ሚሊዮን ዶላር ማገዱንም አስታውቋል። የሱዳን ከፍተኛ ጦር ጀኔራል አብደልፈታህ አልቡርሃን ጠቅላይ ሚኒስትር አብደላ ሃምዶክን ለደህንነታቸው ሲባል እቤታቸው ወስደው ጥበቃ እያደረጉላቸው መሆኑን ተናግሯል። ጠቅላይ ሚኒስትሩ በጥሩ ሁኔታ እንደሚገኙም ለዜና አውታሮች ገልጧል። ወታደራዊ ክፍሉ ስልጣኑን የተቆጣጠረው በአገሪቱ ፖለቲካዊ ቀውስ በመባባሱና መከፋፈል በአገሪቱ በመጠናከሩ ነው ብሏል። ወደ ሲቪል ቀውስ ልታመራ ነው ያሏት ሱዳንን ስለሚያሰጋውም ለጋዜጠኞች ተናግሯል። ወደ አደገኛ መንገድ እየተጓዝን ነው ካልተባበርንና አንድ ካልሆንን ይህችን አገር ሁላችንም ወደምንፈራው ዕጣ ፈንታ ነው የምንመራት። የምፈራውን እየተመለከትን ነው። ከእኛ ብዙ ሩቅ አይደለም። የምንፈራው በቀጠናችንና በዓለም አቀፍ ክበባችን ነው የሚገኘው። በጦሩ የተበተነው የሱዳን መንግስት የውጭ ጉዳይ ሚኒስትር ማርያም አል ማህዲ የጠቅላይ ሚኒስትር አብደላ ሀምዶክ አስተዳደር ህጋዊ የሱዳን መንግስት ነው ሲሉ የጦሩን መፈንቅለ መንግስት አውግዟል። አሁንም ድረስ ስልጣናችንን እንደያዝን ነው። እንዲህ ያለውን ኢ ህገ መንግሥታዊ ድርጊትና መፈንቅለ አንቀበልም ሲሉ ለአሶሺየትድ ፕሬስ ሱዳን ካርቱን ከሚገኘው ቤታቸው በስልክ ተናግሯል። የመፈንቅለ መንግስቱ መሪ ጀኔራል አብደልፋት አልቡራን በቁጥጥር ስር የሚገኙ ባለስልጣናት ህግ ፊት ሊቀርቡ እንደሚችሉ ጠቁሟል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ በሱዳን ጉዳይ በዝግ ስብሰባ እንደሚመክር ተገልጧል። የምትከታተሉት ከቦን ከተማ የሚያሰራጨውን የዶችቬሌ ሬዲዮ ዜና ነው። የጀርመን የህዝብ እንደራሴዎች ምክር ቤት ቡንደስታግ ዛሬ በካሄደው 2 ሀያኛ ስብሰባ የሶሻል ዲሞክራቶች ፓርቲ ኤስፔዲ አባል የሆኑት የ53 ዓመቷ የጤና ፖሊሲ ባለሙያ ቤርቤል ባስን የምክር ቤቱ ፕሬዝዳንት አድርጎ መረጠ። ምክር ቤቱ የመሀል ግራው የሶሻል ዲሞክራቶች ፓርቲ አባሏን የመረጠው ተቀባይነት ካገኙ ሰ724 ድምፆች 576 በመስጠት ነው። 90 የምክር ቤት አባላት የተቃውሞ ድምፅ ሲሰጡ፣ 58ቱ ደግሞ ድምፅ ታቅቦ ማድረጋቸውም ተገልጧል። በዚህ መሰረት ቤር ባርቤል ባስ ባለፉት አራት ዓመታት የህዝብ እንደራሴዎች ምክር ቤቱን በፕሬዝዳንትነት የመሩት የክርስቲያን ዲሞክራቶች ህብረት ሴዴኡ ፖለቲከኛው ቮልፍጋንግ ሾይብለን ይተካሉ። ለምክር ቤቱ ምክትል ፕሬዝዳንትነት ከሁለት ፓርቲዎች በስተቀር ሌሎቹ ሴት እጮችን አቅርቧል። የቀኝ ጽንፍ ፖለቲካ አራማጁና መጤ ጠሉ አማራጭ ለጀርመን ፓርቲ ለምክትል ፕሬዝዳንትነት ቦታ ለመወዳደር በቂ ድምፅ ባለማግኘቱ የምክር ቤቱ ፕሬዝዳንትነትን ለመያዝ ያደረገው ሙከራ ዳግም ከሽፎበታል። የጀርመን የህዝብ እንደራሴዎች ምክር ቤት ስብሰባ ዛሬ የተከናወነው የጀርመን ምርጫ ከተካሄደ ከአንድ ወር ግድም በኋላ ነው። በመጀመሪያው የምክር ቤቱ ስብሰባ የምራይተ መንግስት አንጌላ ሜርክልና ሚኒስትሮቻቸው ስልጣን ያከትማል። ሆኖም ጀርመን ውስጥ አዲስ መንግስት ተመርጦ ስልጣኑን እስኪረከብ ድረስ በኃላፊነታቸው ይቆያሉ። ዳርክኔት በተሰኘው ህገ ወጥ የበይነ መረብ ግብይት ተሳታፊ ናቸው የተባሉ 150 ሰዎች በዓለም አቀፍ የምርመራ ቡድን በቁጥጥር ስር መዋላቸው ተገለጠ። 47ቱ ሰዎች ጀርመን ውስጥ ነው የተያዙት። በዓለም አቀፍ ዘመቻው ከ26 ሚሊዮን ዩሮ በላይ መውረሱንም ዴንሃግ የሚገኘው የአውሮፓ ህብረት የህግ ማስከበር ትብብር ኩባንያ የተሰኘው የአውሮፓ ፖሊስ ዩሮፖል አስታውቋል። በተጨማሪም 234 ኪሎ ግራም አደንዛዥ እጽ እንዲሁም 45 ጦር መሳሪያዎችን በአሰሳው መያዙንም ዩሮፖል ይፋ አድርጓል። በህገ ወጥ መንገድ ገዢዎችና ሻጮች ህገወጥ ቁሳቁሶችን የሚገበያዩበት ይህ በይነመረብ በዘጠኝ ሀገራት ውስጥ ይገኛል። የደቡብ ኮሪያ የቀድሞ ፕሬዚዳንት ሮህታይዉ በ88 ዓመታቸው አረፉ። ዋና ከተማይቱ ሴውል ውስጥ የሚገኘው የሴውል ብሔራዊ ዩኒቨርሲቲ ሐኪም ቤት የሞታቸውን ዜና ከማሰማቱ ውጪ ስለሞቱበት ምክንያት ያለው ነገር የለም። ከምዕተ ዓመቱ መባሻ አንስቶ በዘር ፍሬ ቀረጢት ካንሰር ህመም ይሰቃዩ እንደነበረም ተዘግቧል። ፕሬዚዳንት ሮህ የምስራቅ እስያዊቷን ሀገር እንደ ጎርጎሬስ አቆጣጠር ከ1988 እስከ 1993 ዓ.ም ድረስ መርቷል። ሮህታይ ከሶስት አስርተ ዓመታት በፊት የደቡብ ኮሪያ የመጀመሪያው ነፃ ምርጫ ላይ ተወዳድረው በማሸነፍም ይታወቃሉ። የስልጣን ዘመናቸው ያከተመው ግን ከግዙፍ የሙስና ቅሌት ጋር ነው። ይህ ዶች ቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የኢትዮጵያ አየር ኃይል መቀሌ ከተማ ኩያ የሚባል አካባቢ የሚገኘውን የአሸባሪው ህወሓት ታጣቂዎች ማሰልጠኛ ያለውን ተቋም መምታቱን የመንግስት ኮሚኒኬሽን አገልግሎት አስታወቀም። የትግራይ ቴሌቪዥን ጀቶች መቀሌ አካባቢ የአየር ጥቃት ሙከራ አድርጓል ሲል ዝርዝር ጉዳዮችን ሳይጠቅስ መዘገቡንም የፈረንሳይ ዜና አገልግሎት ገልጧል። የሱዳን መፈንቅለ መንግስት አድራጊዎችን የሚቃወሙ የተቆጡ ሰልፈኞች ዛሬ ዋና ከተማይቱ ካርቱም ውስጥ አውራ ጎዳናዎችን በሚቃጠሉ ጎማዎችና ድንጋዮች ዘጉም። ትናንት የሱዳን ጊዜያዊ ጥምር መንግስት ወታደራዊ ክፍል የሲቪሉ መንግስትን በማስወገድ ስልጣኑን መቆጣጠሩን በገለጠበት በሰዓታት ልዩነት በነበረው ተቃውሞ ቢያንስ አራት ሰዎች ተገድለዋል። የጀርመን የሕዝብ እንደራሴዎች ምክር ቤት ቡንደስታግ ዛሬ ባካሄደው ሀያኛ ኛ ስብሰባ የሶሻል ዲሞክራቶች ፓርቲ ኤስፔድ አባል የሆኑት የ53 ዓመቷ የጤና ፖሊሲ ባለሙያ ቤርቤል ባስን የምክር ቤቱ ፕሬዝዳንት አድርጎ መረጠ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልን።